በህዋት አመራሮች መካከል የተፈጠረው ልዩነት ወደ ህዝብ ለማዝለቅ የሚደረግ እንቅስቃሴ እንዲቆም ያሳሰቡ ሶስት የትግራይ ክልል ፓርቲዎች ህዝብና ፓርቲን አንድ አስመስሎ የማቅረብ ትርክትም እንዲታረም ጥሪ አቅርበዋል። ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይና ውድብ ነጻነት ትግራይ የፖለቲካ ፓርቲዎች ዛሬ በሰጡት መግለጫ የፌዴራል መንግስትም የአንድነት ፓርቲ ጉባኤ ጉዳይ ከክልል ህዝብ አጠቃላይ ደህንነት ጋር ማያያዙ ተቀባይነት የለውም ሲሉ ተቃውመዋል። በፓርቲዎቹ መግለጫ ላይ ከፌዴራል መንግስትና ከህወሓት ቃል አቀባይ አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙሉጌታ አጽብሃ ቀጣዩን ሰንቋል። ህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይን ህዝብ ከችግር ከማውጣት ይልቅ ወደ ጨለማ እየመራው ነው ሲሉ በክልሉ የሚንቀሳቀሱት ሳልሳይ ወያነ ትግራይ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ ባይቶና በጋራ በሰጡት መግለጫ ከሰዋል። በአሁኑ ጊዜ በህወሓት አመራሮች መካከል የተፈጠረው ልዩነት ወደ ህዝብም እንዲዘልቅ እንቅስቃሴ የተደረገ መሆኑን ፓርቲዎቹ ጠቁመው መቆም አለበት ሲሉ ጠይቀዋል። የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ሀይሉ ህዝብና የክልሉ የጸጥታ ኃይሎችም በህወሓት የውስጥ ልዩነት ለአንዱ ቡድን ከመወገን ተጠብቀው የክልሉን ጥቅም ብቻ ማስከበር ይኖርባቸዋል ብለዋል። በአሁኑ ጊዜ ያለው የስልጣን ውድድር ነው፣ በአንድነታችንም ላይ አደጋ ሊያመጣ ይችላል። ህዝባችን ለፓርቲው የውስጥ ቡድኖች የሚያሳየውን ውግንና በአፋጣኝ አቁሞ ከሁሉም በላይ ለአንድነቱና ለጥቅሙ መቆም ይጠበቅበታል። የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሀ በበኩላቸው አሁን በትግራይ ክልል የተፈጠረው ችግር የሚፈታው አካታች ክልላዊ አስተዳደር በመመስረት እንደሆነ አመልክተዋል። ጉጅላዊ ረብሓ ዘቀደመን ሙሉ ጊዜው ኣብ ናይ ጉጅላዊ ረብ አሁን ያለው አመራር ቡድናዊ ጥቅሙን ብቻ ለማስከበር ሙሉ ጊዜውን ሰጥቶ እየሰራ ነው በዚህም የተነሳ ህዝባችን አስተዳደር አለማግኘቱን ደጋግመን ስንገልጽ ቆይተናል። አሁንም ጊዜ የማይሰጥ ጉዳይ በመሆኑ ሁሉንም በእኩልነት ያቀፈ አካታችና የህዝብን ጥቅም መሰረት አድርጎ የሚታገል አስተዳደር መመስረት አለበት። እንዲሁም አስተዳደሩን የሚቆጣጠር ሁሉም የትግራይ አስተሳሰቦች የሚወከሉበት ምክር ቤት መቋቋም ይኖርበታል። ህወሓት ጠቅላላ ጉባኤውን ከማካሄዱ በፊት በምርጫ ቦርድ ተመዝግቦ ህጋዊነቱን እንዲያስመልስ እያሳሰበ ያለው የፌዴራሉ አሉ መንግስትም የትግራይ ህዝብን ከአንድ ፓርቲ ጋር አቆራኝቶ ሊያስፈራራ አይገባም ሲሉ የተናገሩት ደግሞ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ናቸው። መንግስት ኢትዮጵያ ትግራይ የፌዴራሉ መንግስት ትግራይን በሚመለከቱ ጉዳዮች ግንኙነቱን ከህወሀት ጋር ብቻ ነው ያደረገው። በመካከል አለመስማማት ሲፈጠር ግን የትግራይ ህዝብ ዋጋ ይከፍላል እያሉ ማስፈራራት ተቀባይነት የለውም ኃላፊነትም የጎደለው ነው። የፖለቲካ ፓርቲንና ህዝብን አንድና ያው አስመስሎ የሚያቀርበው ብዙ ዋጋ ያስከፈለ ትርክት እንዲታረም ጥሪ እናቀርባለን። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የፖለቲካ ፓርቲዎች አመራሮችን በሀገራዊ ጉዳይ ላይ ባወያዩበት ወቅት ህወሀት ጠቅላላ ጉባኤውን ከማካሄዱ አስቀድሞ በተሻሻለው ህግ መሰረት አስፈላጊውን ሰነድ አሟልቶ በምርጫ ቦርድ መመዝገብ እንደሚጠበቅበት ገልጸው፣ በቀደመው ቀውስ የወደመው የሰው ህይወትና ሀብትም ሳይገመገም ሌላ ጥፋት ማምጣት ጥሩ አይደለም። ምርጫ ቦርድ ህወሀትን ህጋዊ ፓርቲ ካላለው መንግስት መሆን አይችልም። ስለዚህ ተመልሰን ወደ ጦርነት እንገባለን ሲሉ ማስጠንቀቃቸው ይታወሳል። የህወሀቱ ሊቀመንበር ዶክተር ደብረ ጽዮን ጉባኤ ማካሄድ ጦርነት አያመጣም ሲሉ ምላሽ ሰጥተዋል። ውስጥናን ጠቅላላው ጉባኤው የሚረዳን ውስጣችንን ለማጥራት ነው። ምርጫ ቦርድ እውቅና ሳይሰጠን ብናካሄደውና ቦርዱ ጠቅላላ ጉባኤውን ካልተቀበለው ድገሙና አካሂዱ ይለናል እንጂ ጦርነት የሚያስገባ ጉዳይ አይደለም ነው ያሉት። የፓርቲው የቁጥጥር ኮሚሽን በቅርቡ የህወሀት አስራ አራተኛ ጠቅላላ ድርጅታዊ ጉባኤ አላማ በፓርቲው ውስጥ በተደራጁ ከፍተኛ አመራሮች ተጠልፏል በማለት አባላቱ ከአዘጋጅ ኮሚቴው ራሳቸውን እንዲያገሉ ምክንያት መሆኑን በወጣው መግለጫ ላይ ማመላከቱ ይታወሳል። የፓርቲው ሊቀመንበር በጉዳዩ ላይ በሰጡት ምላሽ ከህወሀት ዲሞክራሲያዊ ማዕከላዊነት አሰራር ውጭ ነው ሲሉ የቁጥጥሩ ኮሚሽን መግለጫ ተችተዋል። ሶስት ፓርቲዎች በመግለጫቸው ያነሷቸው ጉዳዮች አስመልክቶ ከፌዴራል መንግስት ኮሚኒኬሽን አገልግሎት እንዲሁም ከህወሀት ቃል አቀባይ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዙ ዜናም የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንትና የህወሀት ምክትል ሊቀመንበር አቶ ጌታቸው ረዳ ለክልሉ ጸጥታ መደፍረስና በአጠቃላይ በአስተዳደሩ እየታዩ ለሚገኙ ችግሮች የህወሀት አመራርን ተጠያቂ አድርገዋል። ፕሬዚደንቱ ከትላንት በስቲያ ሰኞ በድምጽ ወያኔ ቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው በፓርቲው አመራሮች ውስጥ እየተራመደ ስላለው ልዩነት በግልጽ ተናግረዋል። የህወሀት ጠቅላላ ጉባኤን በጥድፊያ ለማካሄድ እንቅስቃሴ እየተደረገ መሆኑን ያመላከቱት አቶ ጌታቸው የአንድን ቡድን ልዕልና ለመያዝ ያለመ ነው ሲሉ ተገቢሩ ተችተዋል። ሓሳብ ዘይብሉ ዶክመንት ሓሳብ የሌለው ዶክመንት ያላቀረበ ጉባኤ ነው። የተወሰኑ ሰዎችን ጥላሸት ቀብቶ እንዲወጡ በማድረግ የአስተሳሰብ አንድነት ይዘናል ለማለት ነው። የአስተሳሰብ አንድነት የሚባለው ግን የአንድ ኔትወርክን አንድነት ነው። ይህ ለትግራይ ህዝብ ይጠቅማል ወይስ አይጠቅምም የሚለውን ራሱ ህዝቡ ይመልከተው። በእኔ እምነት ግን በዚህ አይነቱ አካሄድ የሚድን ፓርቲ የለም። አቶ ጌታቸው በቃለ መጠይቃቸው የህወሀት አመራር ከህዝብ ሰላምና ደህንነት ይልቅ ለግላዊ ፍላጎቱ ቅድሚያ ሰጥቷል ሲሉ ገልጸዋል። በክልሉ በማዕድን ዘርፍ እየተፈጸሙ ናቸው ያሏቸው ህገወጥ ተግባራትም በማሳያነት አንስተዋል። በተለይ በወርቅ ማውጣት ስራ ህገወጥ ይዞታና ጥቅምን ለማስጠበቅ እስከ መታኮስ የደረሱ ግጭቶችም እየታዩ መሆናቸውን ፕሬዝደንቱ አስረድተዋል። በዚሁ እንቅስቃሴም ከሀገር ውስጥ ግለሰቦች በተጨማሪ የሴኔጋል፣ የናይጄሪያ ና የቻይና ዜጎችም እየተሳተፉ ናቸው ሲሉ አክለው አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።